በአፋር ክልል በሚገኘው በርሃሌ ስደተኞች መጠለያ ካምፕ ከሚገኙ ስደተኞች መካከል ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪ ለዲ ደብልዩ በስልክ በሰጡት መረጃ ለሁለት ወራት ያክል እርዳታ መቋረጡንና የተለያዩ ለጋሾችም ድጋፍ እንዳያደርጉ ሆነዋል የሚል መረጃ መስማታቸውን በመግለጥ ቅሬታ አቅርበዋል። በየወሩ የሚሰጠን የነበረው ሬሽን ጠቅላላ የለም። ይሄ ሁለተኛ ወሩ ነው፣ በማለቅ ደርሷል። ምክንያቱ እስካሁን ድረስ ግልጽ አልሆነም፣ አላወቅንም። እኛ ከሌላ በኩል ምንም የምናገኝበት ሌላ በኩል አይደለም። ስለዚህ ያው ለረሀብ እየተጋለጡ ነው። ይሄ ነው አንደኛ ችግራችን። ደግሞ አሁን የሚባለው ከሌላ በኩል በጎ አድራጊዎች የሚያቀርቡት ነገሮች እንዳይገባ እያደረገ ነው ነው የሚባሉት። ይ ደግሞ አንድ ችግር ነው የምናየው። በኢትዮጵያ ስደተኞችና ከስደት ተመላሾች ጉዳዮች ኤጀንሲ የሕዝብ ግንኙነት ኃላፊ አቶ ያሲን አልይ በቀረበው ቅሬታ ላይ ምንም የተቋረጠ ነገር የለም ሲሉ ተከታዩን ምላሽ ሰጥተዋል። ምግብ አቅርቦት አልተቋረጠም። እንዲሁም እስካሁን የዚህ አፕሪል ላይ ሰሞኑን ምግብ አድጋ ተጠናቀነ። ምናልባት ግን አሁን እንደሚታወቀው ዓለም አቀፍ የኮሮና ተጽዕኖ አለ። ስለዚህ ስደተኛው ምግብ በሚወስድበት ሰዓት ከምክኪ ሶሻል ዲስታንሲንግ፣ የፊዚካል ዲስታንሲንግ ምግቦችም ችግር እንዳይፈጠር እሱ ላይ አዲስ አፕሮች እስከዛ በምንሰጥበት መንገድ ሳይሆን በጣም ሴት በሆነ መንገድ ስደተኛው ለዚህ ሊጋለጥ በማይችልበት መንገድ ካድ ያለበት እሱ ላይ በቂ ዝግጅት አድርገን እና ያ ዝግጅቱ ምንም አልቆ በአግባቡ አሁን ሰሞኑን የዚህን ወር ግብግላ ተሰጥቶ ተገናቋል እና ምንም የተቋረጠ ነገር የለም። ሌላኛው ከዚህ ዛፈ ይመጣልን ምናምን የተባለው አጠቃላይ አለም አቀፍ የስደተኛ በስደተኛ የያዘው የሪሶርስ እጥረት በሚኖርበት ሰዓት እንደዚህ በዛው ልክ አብቃቅቶ የመጠቀም ነገር ይኖራል እንጂ የሚቆም ነገር የለም። ለስደተኛው ስደተኛ ስሆን ድረስ የሚጠሩ የመሰረተኛ ሰብአዊ አገልግሎች ማህበራዊ በሌላ በኩል በየጊዜው ወደ መጠለያው የሚመጡ ስደተኞች ምዝገባ እየተካሄደ አይደለም፣ ይህም ከፍተኛ ችግር ፈጥሮብኛል፣ ሲሉ ከስድስት ወራት በፊት መምጣታቸውን የሚናገሩ አስተያየት ሰጪ ለዲ ደብሊው ገልጠዋል በመጀመሪያ ነይ ከመጣሁኝ ስድስት ወሬ ነው እና ልጆች ያሉኝ ክከ ልጆች የመጣሁት በጣም በጣም የተንገላታል ነው። ምዝገባ እያመላለሱ ነው። አንዴ ፈረንጆች ሲመጡ ይላሉ፣ አንዴ በቃ ብዙ በቃ ጣጣ በጣም አበዙኛል። ምዝገባ ነው የመጣ ነው። መጠለያ እንፈልጋለን። ሰው ቤት እስከ መቼ ድረስ ልጆች ይዞ ሰው እህትም ቤት አይቆይም። በቃ እንደኔ ብዙ የተንገላቱ ሰዎች አሉ። በጣም ብዙ። እንደገና ደግሞ አሁን ደግሞ እየመጣው በሽታ ራሱ ባስጠጋት ሰውም ይፈራል። ምን እንደሚሽ ሲኦል ነው፣ ሲኦል ውስጥ ነው ያለ ነው። ሰው ያው ጠለላ ከለላ አግኝቶ በከለላ ስር ሲኖር ትንሽ እንኳን ረፍት ይስተማል ሰው ልብል ልጆች ይዘው ሰው አቅፎ እንትን ላይ ምን ምን ምን እንደምችል አላቅም። በኢትዮጵያ የስደተኞች ና ከስደት ተመላሾች ጉዳዮች ኤጀንሲ የሕዝብ ግንኙነት ኃላፊ አቶ ያሲን አልይ ማንኛውም ስደተኛ መስፈርቱን ካሟላ እንደሚመዘገብ ገልጠው ከዚህ ውጭ በሆነ መንገድ የተቋረጠ ምዝገባ አለመኖሩን አስረድተዋል። ምናልባት ግን አሁን ጥገን ሲጠይቁ ሰዎች ባቀረቡት ኬዝ ውጥገን ሲጠይቁ ያቀረቡት ኬዝ ለስደተኝነት ማያበቃቸው ሆኖ ሲገኝ እዚ ሲደረገው እኛም ሰዎች ቅሬታ ላያቀርቡ ይችላል። የአንድ ነገር ነው በሌላ በኩል ደግሞ አንዳንድ የአካባቢው ማህበረሰብ ስደተኛ ሆኖ የመመዝገብ ፍላጎት እንደዚህ አይነት አዝማሚያዎችም አንዳንዴ ይታያል። እዛ እንዳልኩ የጎሳ ትስስር አላቸው ከዛም ሲገቡ እዚህም ተመሳሳይ ጎሳ ስላለ የአካባቢ ተወላጆችም እንደዚሁ ስደተኛ ሆኖ የመመዝገብ ፍላጎት አለ። እሱንም እንዳልኩ ማጣሪያው ስላለ እዛ ማጣሪያ መሰረት ብቁ ሆኖ ካልተገኘ ሪጀክት ይደረጋል እና እነዛ ሰዎች ያው ቅሬታ ሊያቀርቡ ይችላሉ። ከዛ ውጭ ግን በጣም ጀሚ የሆነ ምክንያት ያለው ሰው ጥገኝነት ሲጠይቅ በአሰራር ና መስፈርት መሰረት ተሰርቶ ቀና ይሰጣል። ምንም የሚቆም ነገር የለም። በሌላ በኩል በስደተኛ ካምፑ የሚገኙ አካላት በቅርቡ በትግራይ ክልል የሚገኘውን የስደተኞችን ጣቢያ በመዝጋት ወደ ሌላ አካባቢ ለማዛወር የተቀመጠው አይነት እቅድ እንዳለ የሚናፈስ ወሬ መስማታችን ስጋት ፈጥሮብናል ሲሉ ቅሬታ ሰንዝረዋል። ስደተኞቹ የሚያነሱትን ሀሳብ በሚመለከት ጥያቄ ያቀረብኩላቸው አቶ ያሲን እንዲህ ያለ ቅሬታ እንዳልሰሙና ምንም የሚሉት ነገር እንደሌለ ገልጠዋል። ስደተኞቹ አሉ ባሏቸው ችግሮች ዙሪያ ዓለም አቀፍ ተቋማትና ዓለም አቀፉ ማህበረሰብ የበኩላቸውን መፍትሄ እንዲያደርጉ ጠይቀዋል። ሊው ዘገባ መሳይ ተክሉ ድሬዳዋ።